የአስቸኳይ ጊዜ አዋጁን አስመልክቶ ኮማንድ ፖስቱ ከተቃዋሚ ፓርቲ አመራሮችና ተወካዮች ጋር ያደረገው የግማሽ ቀን ስብሰባ የተካሄደው በተወካዮች ምክር ቤት አዳራሽ ነበር። ስብሰባው የተጠራው አንዳንድ የፖለቲካ ፓርቲዎች በአስቸኳይ ጊዜ አዋጁ ላይ ማብራሪያ እንዲሰጣቸው ባቀረቡት ጥያቄ ነው ሲል የኮማንድ ፖስቱ ሴክሬታሪያት ለፓርቲዎቹ በበተነው የጥሪ ደብዳቤ ላይ ጠቅሷል። በምርጫ ቦርድ እውቅና አግኝተው የሚንቀሳቀሱ አብዛኞቹ ፓርቲዎችም በስብሰባው ላይ መገኘታቸውን በቦታው የነበሩ ለዶይቼ ቬለ ገልጸዋል። ስብሰባው የተመራው በመከላከያ ሚኒስቴርና የኮማንድ ፖስቱ ሴክረታሪያት አቶ ሲራጅ ፈጊሳ ነው። በተወካዮች ምክር ቤት የመንግስት ተጠሪ ሚኒስትር አቶ አስመላሽ ወልደ ስላሴና የአስቸኳይ ጊዜ አዋጁን ያረቀቁ ባለሙያዎች በአስረጅነት ተገኝተው ነበር። ባለሙያዎቹ ስለ አስቸኳይ ጊዜ አዋጁ ዝርዝር ገለጻ አድርገዋል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ ጥሪ ደርሷቸው በስብሰባው ላይ ከተገኙ የተቃዋሚ ፓርቲ አመራሮች አንዱ ናቸው። በኮማንድ ፖስቱም ሆነ በተቃዋሚዎች በኩል በስብሰባው የተነሱ ጉዳዮች ምን እንደነበሩ እንዲህ ያስረዳሉ። በአጠቃላይ የተነሳው ይሄ በነሱ በኩል ገለጻ የተደረገው የኮማንድ ፖስቱ ለምን እንዳስፈለገ፣ የዚህ የጊዜያዊ አዋጅ ለምን እንዳስፈለገ ምን ጉዳዮች እንደምን ነበሩ? በአጠቃላይ አዋጁን ነው ገለጻ ያደረጉት። ወል የተነሱ ጉዳዮች በጠቅላላው መንግስት የተጠየቀው የህዝብ ጥያቄ ሳይመልስ ራሱን በማደራጀት ሌላውን ደግሞ ይህን ኮማንድ ፖስት ማቋቋሙ ምንድን ነው ጥቅሙ? ምን ያስገኛል እና አሁን መንግስት ያቋቋመው በዘላቂነት ይሄንን ችግር ይፈታዋል ወይ የህዝብን ጥያቄ ይመልሰዋል ወይ? እና አግባብነቱ ምንድን ነው? እና በዚህ ምክንያትም የተነሳ ብዙ ሰው በየቦታው እየታሰረ ነው። ለታሰሩት ደግሞ አፋጣኝ የሆነ መልስ አልተሰጠም። በትክክል ወንጀለኞች ናቸው የተባሉት በሙሉ ፍርድ ቤት አልቀረቡም። በተለያዩ እስር ቤቶች ውስጥ ነው የሚገኙ እና ጠቀሜታው ከምን ድረስ ነው ለዘለቄታው ለዚች ሀገር የሚጠቅሙት ሰላሜን ለማምጣት ምን ያህል አስተማማኝ ነው የሚሉ እና የመሳሰሉት የመብት ጥያቄዎች ናቸው የተነሱት። የአስቸኳይ ጊዜ ባይደነገግ ኖሮ በአገሪቱ ውስጥ ትልቅ ብጥብጥ ይፈጠር እንደነበርና መንግስትን እስከ ማናጋት ሊደርስ እንደሚችል ለጥያቄዎች በተሰጠ ምላሽ መገለጹን አቶ ሙላቱ ይናገራሉ። አዋጁ ባይታወጅ ኖሮ የተቃዋሚ ፓርቲዎች ህልውና ራሱ ጥያቄ ውስጥ ሊገባ ይችል እንደነበር ማብራሪያ መሰጠቱንም ተናግረዋል። ሰላም አስፍኗል በሚል በኮማንድ ፖስቱ ተደጋግሞ የተሞካሸው የአስቸኳይ ጊዜ አዋጁ ተቃዋሚዎችን ጨምሮ በሁሉም ዘንድ ተቀባይነት እንዲኖረው ስብሰባውን የጠሩት መሞከራቸውን አቶ ሙላቱ ያስረዳሉ። ከዚህ በዘለለ ግን በሁለቱም ወገኖች የተነሱት ጉዳዮች እልባት ሳይበጅላቸው ስብሰባው መጠናቀቁን ይገልጻሉ። እንግዲህ ሁለቱም የተግላብጦች ነው። እያንዳንዱ የራሱን ሀሳብ ይዞ እንደወጣ ነው የተረዳሁት። ይሄ በዚህ መግባቢያ ላይ አንድ ነጥብ ላይ ደርሰን ይሄ ነው ብለን የወጣ ነው የለም። ገለጻ ተደረገ፣ ጥያቄ ተጠየቀ፣ ይሄ ነው ተቀበሉት አይነት ነገር ነው እንጂ ፕሮንሳን ኮንሱን ሁሉ ቁጭ ብለን ለማየት እንግዲህ ለመጠየቅ ብዛትም አለ። በዛ ላይ እንግዲህ ሁሉም በዚሁ ጥያቄው መልስ ያገኘ አይመስለኝም። በስብሰባው በመቶዎች የሚቆጠሩ ተሳታፊዎች እንደነበሩ ቢነገርም የአዋጁን መደንገግ የተቃወሙ ግን ላለመገኘት ወስነው ቀርተዋል። በፓርቲ አመራሮች ዘንድ በተፈጠረ የመሪነት ውዝግብ ውስጥ የሚገኘው የሰማያዊ ፓርቲ በስብሰባው ላይ እንዲገኝ ተጋብዘው እንደነበር ደብዳቤውን የተቀበሉት አቶ ይልቃል ጌትነት ይናገራሉ። በሰማያዊ ፓርቲ ሊቀመንበርነት በምርጫ ቦርድ ዘንድ የምታወቀው እኔ ነኝ። ከኮማንድ ፖስቶ ሴክረታሪያትም ደብዳቤ ውሰዱ የሚል ጥሪ የደረሰው ለእኔ ነው የሚሉት አቶ ይልቃል በስብሰባው ላለመገኘት የወሰኑበትን ምክንያት ያስረዳሉ። በአጠቃላይ ይሄ ነገር አስቸኳይ ጊዜ አዋጁ መታወጁን እንዳስፈላጊ ነገር አድርገው በአፈጻጸሙ ላይ ማብራሪያ የመስጠት አይነት ዝንባሌ ያለው መንፈሱ ነው ስላገኘሁት እኔ ደግሞ በመሰረቱ አሁን ኢትዮጵያ ካለችበት ሁኔታ አንጻር ስገመግመው አስቸኳይ ጊዜ አዋጅ የሚታወጀው በአንድ ሀገር ልዩ ጦርነት፣ ድርቅ፣ ረሃብ እና ከቁጥጥር ውጭ የሆኑ ነገሮች ሲፈጠሩ ነው። አሁን ኢትዮጵያ ውስጥ ያሉ አንዳንድ አልፎ አልፎ አንዳንድ ቦታዎች እንኳን ቢኖሩ ከአካባቢ ፖሊስ እና ከደንብ አስከባሪዎች ያለፈ ሀገርን አደጋ ላይ የሚጥል ምንም አይነት ነገር ስለሌለ የአስቸኳይ ጊዜ አዋጁ መታወጁ በራሱ ትክክል አይደለም፣ ተገቢ አይደለም ብዬ ስለማምን በጉዳዩ ላይ ማብራሪያ ለመቀበል መሄድ በጉዳዩ ላይ እንደማመን ስለሚቆጠር ስብሰባው ላይ አልተገኘውም ማለት ነው። የኮማንድ ፖስቱ ሴክረተሪያ ጽህፈት ቤት በስብሰባው ዙሪያ ማብራሪያ ለመስጠት ፈቃደኛ መሆኑን የገለጸ ቢሆንም የሚመለከተውን ለማነጋገር በተደጋጋሚ ብንደውልም ምላሽ የሚሰጠን ማግኘት አልቻልንም።